The voice of America be away. የሰው ልጅ ክቡር በሚል ርዕስ የአድዋን ድል 123ኛ ዓመት የሚዘክር ጊዮን ቀለም በሚባለው የሀሳብ ምሽት ልዩ ዝግጅት ተካሂዷል የኢትዮጵያ ሙስሊሞች ተቋማዊ ለውጥ አመቻች ኮሚቴ ምክትል ሰብሳቢ ኡስታዝ አቡበከር አህመድ በተናገሩበት በዚህ ዝግጅት ላይ ቁጥራቸው ብዙ የሆነ የባህር ዳር ከተማ ወጣቶችና ታዋቂ ግለሰቦች መገኘታቸውን ጠቅሳ ዘጋቢያችን አስቴር ምስጋናው ተከታዩን አስተላልፋል ትችላለናለች ባሳለፍ ነው ቅዳሜ ነበር 123ኛው የአድዋ ድል መታሰቢያ ሰው ክቡር በሚል ርዕስ በባህር ዳር ከተማ የተከበረው የተዘጋጀውም በጊዮን ቀለም በተሰኘ የሀሳብ ምሽት አዘጋጆች ነው። በእለቱ ቁጥራቸው በርካታ የሆኑ የባህር ዳር ከተማ ወጣቶች የተገኙ ሲሆን ታዋቂ የታሪክ ምሁራንና አነቃቂ ንግግሮችን በመናገር የሚታወቁ ታዋቂ ግለሰቦች ተገኝተዋል። በዚህ ዝክራዷ ልዩ የሀሳብ ምሽት ላይ አነቃቂ ንግግሮችን ያቀረበው ደግሞ የኢትዮጵያ ሙስሊሞች ተቋማዊ ለውጥ አመቻች ኮሚቴ ምክትል ሰብሳቢ ኡስታዝ አቡበክር ነው ሀገር እንደ ሀገር የምትቀጥለው ወጣቱ ከግለኝነትና ከዘርማንነት አስተሳሰብ ወጥቶ የአንድነት ስሜት ሲያዳብር ብቻ ነው ዛሬ ታሪካቸውን የምንዘክርላቸው የአድዋ ዘማቾች ሀገርን ጠብቀው ያቆዩት በአንድነት ገመድ ተጋምደው ነው ይላል ኡስታዝ የኛ ኃላፊነትና የእኛ ግዴታ ምንድን ነው ትናንት የነበረን ታሪክ እንደ ታሪክ የእኛ ክብር መለኪያ ነው ብለን እናስበዋለን ዛሬ ላይ ደግሞ እኛ እየኖርንበት ያለውን ተጨባጭ ለነገ የተሻለ ተስፋ አድርገን ለማስቀመጥ ዛሬ ላይ የተገኘ ነው፣ እኛ ነን። ዛሬ ዳግማዊ ምኒልክ እዚህ ምድር ላይ የሉ ወይም ደግሞ እነሱ ጋር የነበሩት ኢትዮጵያን እንደ ሀገር በነፃነት እንድትኮራ ለጥቁሮች ተምሳሌት እንድትሆን ያደረጓት አባቶች ዛሬ እዚህ ምድር ላይ የሉም። ያለ ነው እኛ ነን። የምንወቅሰው የምንመሰገነው አድዋ የትግል ታሪክ ብቻ አይደለም፣ የመስዋዕትነት ታሪክ ምድር ላይ ፈገግታቸውን አስቀምጠ ያለፉበት ማንነት በመቶ ዓመታት ታሪኮች አልፎ እንደ አዲስ ታሪክ እንዲወራ አስገድደውናል። ለዛ አባቶች አንድነታችን ብቻ ነው እንጂ ሀገር ሊታደጋት የሚችል መለያየታችን እንኳን ተለያይተን ዛሬ እንኳን ተበታትነን እንኳን ተገፋፍተን ተሳስበን ተከባብረን እችን ሀገር እንደ ሀገር ለማስቀጠል ብዙ መስዋዕትነቶች ያስፈልጋሉ። እች ሀገር በዚህ ወጣት ነው ተስፋው። ይሄ ወጣት ስለነገው አስቦ ስለዚህች ሀገርና ስለ ትውልድ አስቦ ዛሬን ቆም ብሎ አይቶ እጅ ለእጅ ተያይዞ ለመገንባት ከተንቀሳቀሰ እች ሀገር ተስፋላት የትናንት ታሪኳን የማትደግምበት ምንም ምክንያት የላት። የወጣት ግን በተለይ ያስተሳሰቡት በግለኝነት ስሜት ውስጥ በዘር ማንነት ውስጥ ገብተን ይባስ ብለን ከሌሎች ለመኖር የግላችንን ስሜት ለማንጸባረቅ ብቻ የእኛን የበላይነትና የእኛን ብቻ ከፍታ ፈልገን ከኔነት ስሜት ወጥተን ወደኛነት ስሜት ስንሄድ አብረን በከፍታ እናድጋለን። እኔ ብቻ ብለን ስንኖር ግን አብረን ሁላችንም እንወድቃለን። የኛ መውደቅ የሌሎች ወንድሞቻችን መውደቅ፣ የሌሎች ወንድሞቻችን መውደቅ እኛን እንደማይጥለን እርግጠኞች እንዳትው። እነሱ ሲወድቁ እኛን ወድቃለን የእነሱ ውድቀተኛ ውድቀት ነው በዛ ሲጀመር በዚህ ይቀጥላል ይሄ የሚጠበቅ በሀሳብ ምሽቱ ላይ ከተገኙት የባህር ዳር ከተማ ወጣቶች ወጣት ገረመው ስማቸው አንዱ ነው አድዋ የአንድነት የሀሳብ ውጤት መሆኑን የተረዳሁበት ምሽት ነው ይላል ካሁን ቀደም አድዋን የጦርነት ታሪክ አድዋን የኢትዮጵያውያን የድል ታሪክ ብቻ አድርጌ ነበር የማስበው ዛሬ ግን አድዋ ማለት የሀሳብ ውጤት ነው አድዋ ማለት የጋራ የአንድነታችን ድምር ውጤት ነው ከዛ አንጻር አነቃቂ ንግግሮች ያው እንደ ሰማሽው የተለያዩ ታዋቂ ግለሰቦች ነበሩ። ከእነሱ በርካታ መልእክቶች ወስጃለሁ። በዋናነት ግን አድዋ የኢትዮጵያውያን የአንድነት የሀሳብ የጋራ አጀንዳ ኑሯቸው ተንቀሳቅሰው ድል ያደረጉት ውጤት ነው ብዬ አስባለሁ። ይሆን ቀለም የተሰኘው የሀሳብ ምሽት የሀሳብን ውድ ዋጋ አጉልቶ በማሳየት ምክንያታዊ የሆነ ግለሰባዊና ማህበረሰባዊ ስብዕና ለመገንባት አላማ አድርጎ የተቋቋመ ሲሆን አሁን የተዘጋጀው ለሁለተኛ ጊዜ እንደሆነ ከአዘጋጆቹ ለመረዳት ተችሏል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።